በቆፈሩት ጥልቅ ጉድጓድ ውስጥ ሆነው ወጣቶች ወንዶች በያዙት መዶሻና አነስተኛ አካፋ አለታማው ግድግዳ ላይ ተጠምዷል። 50 ሜትር ጥልቀት ባለው ዋሻ ውስጥ ጽልመት ነክሷል። አነስተኛ መብራት ከዋሻው መግቢያ ላይ ተንጠልጥላ ጭልጭል የሚል ብርሃን ታመነጫለች። ዴሞክራሲያዊ ኮንጎ ሪፐብሊክ ውስጥ በሚገኘው በዚህ ጠባብ ዋሻ የወርቅ ማዕድን ቆፋሪዎቹ በቀን ውስጥ እስከ 8 ሰዓት ድረስ ለማሳለፍ ይገደዳሉም። አንዲት ግራም የወርቅ ፍልቃቂ ለማግኘት 200 ኪሎ ግራም የአፈር ቁልል ዝቀው ማውጣት ማውጣት ይጠበቅባቸዋል። ታዲያ ጠባቡ ጉድጓድ በየጊዜው እየተደረመሰ ወጣት ቆፋሪዎቹን መቅበሩም የተለመደ ነው። በቀን ጥቂት ዶላሮችን ለማግኘት ሲሉ ወጣቶቹ ሕይወታቸውን ለአደጋ አጋልጠው ያለመታከት ይቆፍራሉ። የደቡባዊ አፍሪቃ ተፈጥሮ ሀብት ተመልካች የተሰኘው ድርጅት ኃላፊ ክላውድ ካቤምባ የሀብቱ ተጠቃሚዎች ግን ሌሎች ናቸው ይላሉ። የኮንጎ ወታደራዊ መኮንኖችና ጄኔራሎች ሌላው ቀርቶ የጎረቤት ሀገራ ሀገራት ወታደሮች እና ጦር ሰራዊት አዛዦች ተሳታፊ መሆናቸው ለማንም ግልጽ ነው። የማይሳተፍ ማን አለ? ሌላው ቀርቶ የኮንጎ ፖለቲከኞችና ሚኒስትሮች ሳይቀሩ የወርቅ ማዕድን ማውጫ ጉድጓዶች አሏቸው። ምንም ሊያስደንቀን አይገባም። የወርቅ ማዕድኑ ሽሚያ ላይ የተሰማሩት የኮንጎ ጦር ሰራዊትና የአማጽያን አባላት በአካባቢው የሚፈጽሟቸውን የሰብአዊ መብት ጥሰቶች ለማጣራት ካሳይ ወደ ተባለው አውራጃ የተባበሩት መንግስታት ድርጅት ሁለት ባለሙያዎች አቅንተው ነበር። እንደ ባለሙያዎቹ ግኝት ከሆነ የወርቅ ቁፋሮ በደራበት አካባቢ ሰዎች ይታፈናሉ፣ በስውር ይገደላሉ። በአጠቃላይ የሰብአዊ መብት ጥሰቱ ከፍተኛ ነው። ከዚህ ሁሉ ግፍና በደል ጀርባ ግን እጁ ማን እንዳለበት ዛሬም ድረስ ለማንም ግልጽ አይደለም ብቻ በሀገሪቱ በወርቅ ማዕድን ቁፋሮ የማፊያ መሰል ተግባር ውስጥ መሳተፍ የማይሻ የለም። ፖለቲከኞች ብቻ አይደሉም። ሌላው ቀርቶ የመንግስት መስሪያ ቤት ሰራተኞችም በዚህ የማዕድን ማውጣት ንግድ መሰማራት ይሻሉ። ምክንያቱም በአሁኑ ወቅት ከፍተኛ ገንዘብ ማግኛ ብቸኛው የገቢ ምንጭ ይህ የወርቅ የማዕድን ማውጣት ተግባር ነው። ሁሉም በዚህ ተግባር መሳተፍ ይሻል። ሌላ የገቢ ምንጭ ሊያስገኝ የሚችል ነገር የለም። የእርስ በርስ ጦርነትና ግጭት ለዘመናት በነገሰበት የኮንጎ ዲሞክራሲያዊ ሪፐብሊክ ሁሉም ከውጥንቅጡ አትርፎ መውጣትን ይሻል። ሙስና እንዲሁም ድህነት ነዋሪውን ይገዘግዛል። ጦሩና ባለሥልጣናቱ ደግሞ ከወርቅ ቁፋሮ ጀርባ ጎስቋላዋን ነዋሪ ይደቁሳሉ። ቁጥጥሩ በላላበት የኮንጎ የወርቅ ማዕድን ንግድ 98 በመቶ ወደ ውጭ ሀገር የሚላከው ወርቅ ዙውሩ ህገወጥ በሆነ መንገድ ነው። እንደ ጎርጎሪዮስ አቆጣጠር በ2013 በተደረገ ጥናት ከወርቅ ንግድ ሀገሪቱ ማግኘት ያለባትን 345 ሚሊዮን ዩሮ አጥታለች። እንደው በህገወጥ መንገድ ከተሰወረው ከዚያ ሁሉ ሚሊዮን ዩሮ ለአመል ያህል ተነስቶለት 67 ሚሊዮን ለመንግስት ቢገባ እንኳ ህብረተሰቡ ትምህርት ቤቶች ሐኪም ቤቶች እና መንገዶች በተገነቡለት ነበር።